ዛሬ ደግሞ አብረን እንድንመለከት በልቤ ውስጥ ያዘጋጀሁት መልእክት ሮሜ ምዕራፍ አምስት ከቁጥር አንድ እስከ አምስት ላይ ያለውን ነው እና ከገላትያ ትንሽ ወጣ ብለን አንዳንድ ነገሮችን አልፎ አልፎ መመልከት ጥሩ ነው ብዬ አስባለሁኝ እና ቅድም ወንድማችን ቴዎድሮስ እንዳነበበልን የዚህ የሮሜ ምዕራፍ አምስት ከቁጥር አንድ እስከ አምስት ዋና መልእክት የክርስቲያኖች ተስፋ ምን እንደሚመስል ማሳየት ነው እና እኔም ትንሽ የክርስቲያኖች ተስፋ ምንድን ነው የሚለውን ነገር ላሳያችሁ ሞክራለሁ። እና የክርስቲያኖች ተስፋ ርዕሴ ላይ እንዳስቀመጥኩት የከበረ ተስፋ ነው እና ቁጥሮቹን ላንብብላችሁ እና ሳነብ የምታስተውሏቸው ነጥቦች እንዳሉ አስባለሁኝ። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል፣ በእግዚአብሔር ክብርም ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል። አጭር ጸሎት ብንጸልይ ደስ ይለኛል። አጭር ጸሎት እንጸልይ። ቅዱስ አምላካችን እግዚአብሔር፣ ከታላቅ ፍቅርህና ቸርነት የተነሳ በዚህ ሰዓት በፊትህ ስለተሰበሰብን እንድንሰበሰብም እድልና መብት ስለሰጠህን እናመሰግንሃለን። አንተ ታላቅ ነህ ከምንለው በላይ ታላቅ ነህ። አቤቱ በመካከላችን ስላለህ ክብር ሁሉ ለአንተ ይሁን። ኃጢአታችንን ይቅርበል ቅዱስ ቃልህን በጌታ በመንፈስ ቅዱስ አማካኝነት ግለጥልን ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን ይህንን ክፍል ስንመለከት አንዳንድ የክፍሉን አጠቃላይ ሁኔታዎች ማየት እንድንችል እፈልጋለሁኝ ዛሬ የምንመለከተው ሮሜ አምስት ከቁጥር አንድ እስከ አምስት አንደኛ ምን ይላል እንግዲህ በእምነት ከጸደቅን ብሎ ጽድቅ የሚባለውን ነገር ሰዎች የሚያገኙት በእምነት እንደሆነ፣ በሃይማኖት በኩል አይደለም፣ በእምነት እንደሆነ ጽድቅ በእምነት እንደሚገኝ ከብሉይ ኪዳን ጀምሮ እስከ ራእይ ድረስ ይሄ ሀሳብ እንደተገለጠ ዚህም ጋር ደግሞ ሐዋርያው ቅዱስ ጳውሎስ እንዳነሳው ታያላችሁ። እንግዲህ በእምነት ከጸደቅን ብሎ ቀጥሎ ያለውን ነገር ይናገራል። በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። የጸደቁ ሰዎች መጽደቃችንን የምናውቀው እዚህ ምድር ላይ ነው። አንዳንድ ሰዎች እኛ መጽደቃችንን አናቅም፣ ምናልባት መንግሥተ ሰማይ ከገባም በኋላ ነው ወይም ከሞትም በኋላ ነው የምናውቀው ይላሉ። ይሄ የመጽሐፍ ቅዱስ ሀሳብ አይደለም። እዚሁ መጽደቃችንን እናውቃለን። ግን የጸደቁ ሰዎች አንድ የሚያደርጉት ነገር እንዳለ ጳውሎስ ይናገራል። በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ማለት ምን ማለት ነው? እኛ በእምነት ከጸደቅን ከእግዚአብሔር ጋር ድሮ በእምነት ከመጽደቃችን በፊት ጠላቶች ነበርን እና አሁን ይህንን ለመመልከት ከፈለጋችሁ ቁጥር ስድስትን ላነብላችሁ ፈልጋሉ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ስለ ጻድቅ የሚሞት በጭንቅ ይገኛል ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል ብሎ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል ብሎ እንደውም ሀጢአተኞች ብቻ አይደለም ያለን ይላል ቁጥር 10 ላይ ስትመጡ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁን ከታረቅን በኋላ በህይወቱ እንድናለን ብሎ ይናገራል በጣም የሚገርሙ ሀሳቦች አለበት ሮሜ አምስትና እንግዲህ ከእግዚአብሔር ጋር ጠላቶች የነበርን ሰዎች በእምነት ጸድቀን ምን ሆነናል? በክርስቶስ በኩል ከእግዚአብሔር ጋር አሁን ሰላም አለን። እግዚአብሔር አባታችን፣ እኛ ልጆቹ ሆነናል የሚለውን ሀሳብ ነው እየተናገረ ያለው። ከዛ ወረድ ብሎ እንደገና ምን ይላል መሰላችሁ፣ ሰላምን እንያዝ ካለ በኋላ ወደዚህ ጸጋ በእምነት መግባት አግኝተናል። እምነት ወደ እግዚአብሔር ጸጋ ውስጥ እንድንገባ አድርጎናል። እምነት በጣም ወሳኝ ነገር ነው ብሎ ከዛ ቀጥሎ በእግዚአብሔር ክብር ተስፋ ደግሞ እንመካለን። አሁን ዛሬ የምናገርበት ነጥብ ላይ ነው የሚመጣው እና እኛ አንድ የምንመካበት ነገር አለ። በእርግጥ እንመካለን የሚለው ሁለቴ ተጠቅሷል እዚህ ከቁጥር አንድ እስከ አምስት ላይ አንደኛ በመከራችን እንመካለን ይላል። የመጀመሪያው ግን በእግዚአብሔር ክብር ተስፋ እንመካለን እኛ አማኞች የምንመካበት ትምክት የምንመካበት ማለት ይሄ የኔ ነው ብለን የምንይዘው እና በእግዚአብሔር ላይ እምነታችንን የምናጸናበት ነገር አለን። ያ በእግዚአብሔር ክብር ተስፋ ነው ብሎ ይናገርና የከበረ ነገር ይጠብቀናል የሚለውን ሀሳብ ነው የሚያስረዳው። ከዛ ቀጥሎ ይሄ ብቻ አይደለም ብሎ ነገር ግን መከራ ትዕግስትን ደግሞ ትዕግስት ፈተናን ፈተና ደግሞ ተስፋን እንደሚያደርግ በማመን በዚህ በመከራ ደግሞ እንመካለን ብሎ ተስፋ ውስጡ አለበት ብሎ ይናገርና የመጨረሻው ቁጥር አምስት በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ አሁን ተስፋ የምናደርገው ነገር በፍጹም አያሳፍረንም ብሎ ይናገራል እና አሁን እኔ ይህንን ሀሳብ የዛሬውን መልእክቴን ሳመጣ ሶስት ጊዜ ተስፋ የሚለው ቃል እዚህ ጋር ተጽፏልና፣ የክርስቲያኖች ተስፋ ምንድን ነው? እዚህ ተሰብስበን እሁድ እሁድ እናመልካለን። ተስፋ አለን ወይ? ለምንድን ነው የምናመልከው? መጽሐፍ ቅዱስን የምናነብበት ምክንያታችን ይሄ ተስፋ ስላለን ነው እና አማኞች መሆናችን አንድ የተጨበጠና ዘላለማዊ ተስፋ ስላለ ነው እና ክርስትና በተስፋ የተሞላ እምነት ነው እና ይህንን ተስፋ ምን እንደሆነ እንድናይ ነው። ተመልከቱ ቁጥር እዚህ ጋር በስላይድ ላይ ጽፌዋለሁ። ቁጥር ሁለት ላይ መመኪያችን የእግዚአብሔር ክብር ተስፋ ነው ይላል። ቁጥር አራት ላይ ፈተና ተስፋን ያደርጋል ብሎ ይናገራል እና ቁጥር አምስት ደግሞ ይሄ በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር ውስጣችን ስለፈሰሰ የተሰጠን ተስፋ አያሳፍርም ብሎ ይናገራል እና ሦስቱ ነገሮች ተስፋ ተስፋ ተስፋ የሚለው ተስፋን የግድ እንድንመለከት የሚያመጡ ነገሮች ናቸው እና አንድ አራት ነጥቦችን እናገራለሁ። የመጀመሪያው የክርስቲያን ተስፋ ምንድን ነው በሚል ርዕስ ጥቂት ነገሮችን ላሳያችሁ እሞክራለሁኝ። ተስፋ ራሱ ምንድን ነው? መቼም ይሄ ተስፋ የሚባለው ነገር ሲነገር ሰምታችኋል። በእንግሊዝኛ ሆፕ ይሉታል። እና ምንድን ነው ራሱ ተስፋ? አንድ የተወሰኑ ነጥቦችን እዚህ ጋር አስፍራለሁ። ተስፋ የሚባለው ነገር ይሆናል ብለን የምንጠብቀው ይመጣል ብለን የምንጠባበቀው የምንናፍቀው አንድ ነገር ነው። ይመጣል፣ ይሆናል፣ ሰው ሊሆን ይችላል ወይ ደግሞ ጠቃሚ ክስተት ጠቃሚ ነገር ሊሆን ይችላል። ግን የምናውቀው ሊሆን ይችላል ብለን የምናስበው በተጨባጭ ነገ ወይ ከዛ በኋላ እንደርስበታለን ብለን የምንጠብቀው ነገር ነው ተስፋ። አሁን እጃችን ላይ የለም፣ ግን ከጥቂት ጊዜ በኋላ እጃችን ላይ ይሆናል ብለን የምንለው ነው እና መጽሐፍ ቅዱሳዊ ተስፋ ይህ አጠቃላይ ትርጉሙ ነው የተስፋ መጽሐፍ ቅዱሳዊ ተስፋ በእርግጥ ከዓለም እና በዓለም ውስጥ አለ ከሚባለው ተስፋ በጣም የተለየ ነው። ዓለም ውስጥ ብዙ ሰዎች ተስፋ የሚያደርጓቸው የተለያዩ ነገሮች አሉ አንዳንዶቹ የቀን ህልም አይነቶች ናቸው። እንደው ለማብራራት ያህል ሰዎች በስሜት ይሄ ይሆናል ይሄ ይሆናል ብለው በመጨረሻ ሳይሆን ቀርቶ ኪሳራ ውስጥ ወድቀው ዲፕሬሽን ውስጥ ማለት ጭንቀት ውስጥ ገብተው የሆስፒታል አጠባቢዎች የሳይኮሎጂ የሳይካትሪስት በሽተኞች የሆኑበት አጋጣሚዎች እጅግ በጣም ብዙ ናቸው። የዓለም ተስፋ እንደዛ ያደርጋል። የክርስቲያንና መጽሐፍ ቅዱሳዊ ተስፋ ግን ከዚህ በጣም የተለየ ነው። አሁን ይህንን እንደዚሁ በነጥብ በነጥብ አሳያችኋለሁ። መጽሐፍ ቅዱሳዊው ተስፋ ስሜትና በስሜት መጋለብ ብቻ አይደለም። እንደዚህ የሚያስቡ ሰዎች አሉ የምኞት አስተሳሰብ አይደለም። ያልተጨበጠ ምኞት ቅድም እንዳልኩት ዴይ ድሪም ወይም ደግሞ የቀን ህልም አይደለም። መጽሐፍ ቅዱሳዊ ተስፋ መጽሐፍ ቅዱሳዊ ተስፋ ምን አይነት ተስፋ ነው? የእውነት እውቀት ላይ የተመሰረተ ተስፋ ነው ማለት። ጥቂት ላብራራው። የምናውቀው ነገር አለ። እውነት ነው ብለን አይምሯችን፣ ልባችን የተቀበለው ነገር አለ እና ያ እውነት ነው ብለን የተቀበልነው ነገር ይሆናል ብለን የምንጠባበቀው መጠባበቅ ነው። መጽሐፍ ቅዱሳዊ ተስፋ መጽሐፍ ቅዱሳዊ ተስፋ ለዚህ ነው በስሜት ላይ ወይ በምኞት ላይ የተመሰረተ ሳይሆን በእውነት እውቀት ላይ የተመሰረተ ነው ማለት። እዚህ ጋር ለአብራራው ስሞክር እንዲህ ብያለሁ። በዓለት ላይ የተመሰረተ ቤት አውሎ ነፋስ ቢመጣ ጎርፍ ቢጎርፍ ልክ እዚህ ሀገር ሃሪኬን ምናምን እንደሚባሉት አውሎ ነፋስ አይነቶች ቢመቱት እንደማይወድቅ አይነት ቤት ነው የሚሆነው ማለት ነው። መጽሐፍ ቅዱሳዊ ተስፋ ምክንያቱም የተመሰረተበት መሰረት በእውቀት ላይ ያለ በምናውቀው ነገር ላይ ትክክል ነው ብለን በተገነዘብነው ነገር ላይ እና ተጨባጭ በሚሆን ነገር ላይ የተመሰረተ ስለሆነ አያከስረንም፣ ተስፋ አያስቆርጠንም አያሳፍረንም። ጸንቶ የሚገኝ ነው ማለት ነው። መጽሐፍ ቅዱስ ተስፋን ሲል ይህንን ተስፋ ነው የሚናገረው። መጽሐፍ ቅዱሳዊ ተስፋ ታዲያ ያላቸው ሰዎች ነፍሳቸው ምን ያገኛል መሰላችሁ? እርካታና እረፍት ያገኛል። ጭንቀት የሚባል ነገር የለባቸውም። እግዚአብሔር ተስፋ የማደርገውን ነገር አንድ ቀን በትክክል ጨብጬው ያሳየኛል የሚል ነገር ስላላቸው በወጀብና በአውሎ ነፋስ ውስጥ የማለፍና ጸንቶ የመቆም ኃይልን ይቀበላሉ። ስለዚህ የክርስቲያን ተስፋ ትርጉሙ ከዓለማዊና ከስሜተኞች ይሄ ደይድሪም ከሚያደርጉ ሰዎች በጣም የተለየ የላቀ የመጠቀ እውነተኛ እንደሆነ እንድናስብ ያስፈልጋል። የአማኝ ተስፋው እርግጠኛ ነው። በነፍሱ ውስጥ በልቡ ውስጥ በአእምሮ ውስጥ እንደሚሆን የሚያውቀው ነገር ነው። አሁን በዚህ ባለን በዘመን አንዳንድ ቦታዎች ሰዎች በስሜት ጋል እንዲሉ ይደረጉና እዚህ ጋ አንዳንድ ስሜታዊ ተስፋዎችን ይዘው ሲወጡ ባዶ ሆነው ወደ ቤታቸው እየቆዘሙ ይመለሳሉ። እንደዚህ አይነት ተስፋ አይደለም መጽሐፍ ቅዱስ የሚናገረው። በትክክል በአእምሯችን ውስጥ የምንገነዘበው ይሆናል ብለን አንደርስታንድ ያደረግነውን ነገር ነው መጽሐፍ ቅዱስ ተስፋ ብሎ የሚናገረው እና በህብራይስጥ በሂብሩ ቋንቋ ምን እንደሚል የሚቀጥለው ስላይዴ ላይ አሳያችኋለሁ። ግን ይሄ መጽሐፍ ቅዱሳዊ ተስፋ የጸና ነው የማይነቃነቅ ነው የሚለውን ነገር ስናገር የተመሰረተው በእግዚአብሔር ቃል ኪዳን ላይ ስለሆነ ነው የተመሰረተው በእግዚአብሔር ቃል ላይ ስለሆነ ነው። የተመሰረተው በእግዚአብሔር ኃይል፣ በእግዚአብሔር ጸጋ፣ በእግዚአብሔር አሰራር፣ በእግዚአብሔር ችሎታ ላይ ስለሆነ ነው። በፓስተር ላይ የተመሰረተ ተስፋ ፓስተር ደካማ ስለሆነ አይከናወንም፣ አይፈጸምም። ድሃም ስለሆነ ፓስተር ሊከናወን አይችልም። በእግዚአብሔር ላይ ግን የተመሰረተ ተስፋ እግዚአብሔር ትልቅ፣ በጣም ጥበበኛ፣ አዋቂ፣ ሁሉን የሚችል ስለሆነ በፍጹም በፍጹም የማይፈርስ ነው። እንደዚህ አይነት ተስፋ ነው የክርስቲያኖች ተስፋ። እና ይሄንን ሳጠቃልል ይሄን ስላይድ አንድ ነገር ብያለሁ። እግዚአብሔር አይዋሽም። ምን ብሎ አልመሰላችሁ? ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ አምስት ላይ የተራራውን ስብከት ሲናገር ከቃሌ አንዲቷ ከምታልፍ ይሄ ሰማይና ምድር ቢያልፍ ይቀላል ነው ያለው። ማለት ይሄንን ከቃሊ አንዲቷ የሚለውን የተናገረበት አነጋገር በአማርኛ ነቁጥ ብለው ይጠቅሱታል። ማለት የሂብሩ ፊደሎች ሀያ ሁለት ፊደሎች አሉ። ሁሉም የሂብሩ ፊደሎች ኮንሶናንት ናቸው። ማለት አናባቢ የላቸው። አናባቢ የተጨመረባቸው በኋላ ነው እና አናባቢ ከአናባቢዎቹ ደግሞ ወይ በግርጌ በፊደሉ ግርጌ የኛ የኛ ፊደሎች 33 ናቸው ታውቃላችሁ። 33ቱ ሰባት ድምፅ አላቸው ውስጡ የተዋሃደ። የሂብሩ ግን እንደዚህ አይደሉም እና ነጥቦች አሉ፣ ወይ ግርጌ ላይ ወይ ከኋላ ወይ ከፊት የሚደረቡባቸው፣ ወደ 21 የተለያዩ ነጥቦች አሏቸው። ከነዛ ነጥቦች ውስጥ ነው አንዷ እንኳን ምን አታደርግም ነው ያለው ጌታ ኢየሱስ፣ ልትጎድል አትችልም ከዛ ከነዛ ውስጥ አንዷ ከምትጎድል ተመልከቱ፣ ያወዳደረበት ነገር ይሄ ሰማይና ምድር ቢያልፍ ምን ይሆናል ይቀላል ነው ያለው። ስለዚህ ይሄ የክርስቲያን ተስፋ የተመሰረተው በዚህ በማያልፈው በእግዚአብሔር ቃልና ቃል ኪዳን ላይ ነው፣ በኃይሉ በችሎታው ላይ ነው። እና ክርስቶስን ታመኑ ብለን ስንል፣ ወደ ክርስቶስ ኑ ብለን ስንል፣ ወደዚህ ወደማይነቃነቅ ወደማይለወጥ ወደማይገለበጥ ተስፋና እምነት ኑ ነው የምንለው። ሰዎችን ኑ ስንል እና በጣም አስደናቂ ግሩም የሆነ ነገር ነው። እና ከዚህ የተነሳ እኔ ክቡር ተስፋ ነው ብዬ ነው የምጠቅሰው እና ይህንን ለማስረዳት ብሉይ ኪዳን ላይ ተስፋ የሚለው ቃል በምን በምን አይነት መንገድ እንደተጠቀሰ እና የእግዚአብሔር ሰዎች ብሉይ ኪዳን ላይ ተስፋን አስመልክቶ ምን እንደተነገራቸው፣ በሦስተኛው ስላይድ ደግሞ የብሉይ ኪዳን አማኞች ተስፋ ተስፋን በተመለከተ ምን ያደርጉ እንደነበረ ጥቂት ነገሮችን እናገራለሁ እና ተስፋ በብሉይ ኪዳን አሁን እኛ ያለነው አዲስ ኪዳን ላይ ነው። ያነበብኩላችሁም የአዲስ ኪዳኑን ሮሜን መጽሐፍ ነው። ሐዋርያው ቅዱስ ጳውሎስ በመንፈስ ቅዱስ የጻፈውን ግን ተስፋን በደንብ ለመረዳት ብሉኪዳንጋ ሄዶ ብሉኪዳንጋ ምን ይባል እንደነበረ ስለ ተስፋ የተሰጠውን ትርጉም ማየት በጣም አስፈላጊ ነው እና እዚህ ጋ ተስፋ የሚለው የዕብራይስጡ ቃል ምን አይነት ነገር አለበት መሰላችሁ? በትዕግስት መጠባበቅ እግዚአብሔርን ቆይቶ መጠበቅ በመከራ በውጣውረድ ውስጥ ሳይናወጡ፣ ግራ ሳይጋቡ፣ ሳይጨነቁ ጸንቶ የእግዚአብሔርን ክንድ መናፈቅና መጠበቅ የጌታ እጅ እስኪገለጥ ድረስ መጠባበቅ ተብሎ ተተርጉሟል በዕብራይስጥ ቋንቋ። ከዚህ የተነሳ ተስፋ የሚለው የዕብራይስጡ ቃል በቀጥታ የተቆራኘው እምነት ከሚለው የዕብራይስጥ ቃል ጋር ነው። እና ማለት እንደ ሲነንም ነገሮች ናቸው። ተመሳሳይ ትርጉም ያለው ነገር ነው ማለት ነው። ለዚህ ነው አሁን እዚህ ጋር አንድ ማነብላችሁ መዝሙር አለ። ችግርና መከራ ሲኖር በብሉይ ኪዳን አማኙ የእግዚአብሔርን እጅ የእግዚአብሔርን ማዳን የእግዚአብሔርን ተስፋ በማድረግ መጠባበቅ እንደነበረበት የሚያሳይ እውነታ ነው እና መዝሙር አርባ ለዚህ በጣም አስፈላጊ መዝሙር ነው። ምን ይላል መሰላችሁ? መዝሙረ ዳዊት መዝሙር አርባ ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ ይልና ቁጥር ሁለት ላይ ከጥፋት ጉድጓድ ከረግረግ ጭቃ አወጣኝ እግሮቼንም በድንጋይ ላይ አቆማቸው አረማመዴንም አጸና ይላል። ታያላችሁ፣ የብሉይ ኪዳን ተስፋ ልክ በዚህ ነው የተገለጠው። እኔ ችግር ውስጥ ነው ያለሁት ነው ዘማሪው የሚለው። የእንግሊዝኛውን ብታዩ ይሄ በጣም አረንቋ ወይም ይሄ ጭቃ የሞላበት ጉድጓድ ውስጥ ነው ያለሁት። እዛ ውስጥ ሆኜ እግዚአብሔርን በትግስት በተስፋ በመጠባበቅ ደጅ ጠናሁት። እዛ ውስጥ ሆኜ እና የሚያወጣኝ የለም፣ የሚረዳኝ የለም። አንድ ሊረዳኝ ሊያወጣኝ የሚችል አንድ እሱ ብቻ ነው። እና እዛ ውስጥ ሆኜ ቆይቼ ደጅ ጠናሁት፣ እና እርዳኝ እያልኩ እየጸለይኩ ቆይቼ ጠበኩት። እሱ ምን አደረገልኝ ይላል ዘንበል ላለልኝ፣ እና እዛ ጭቃ ውስጥ ሆኜ የጮኸኩትን ጩኸቴን ምን አደረገኝ ሰማኝ። የነበረበትን ሁኔታ ሲገልጥ ከረግረግ ጉድጓድ ከጥፋት ጉድጓድ ከረግረግ ጭቃ አወጣኝ። ከዛ በኋላ እግሮቼን በድንጋይ ላይ አቁሞ አረማመዴን አጽና። በጣም የሚገርም አስደናቂ ነገርን እግዚአብሔር እንደሚያደርግ በተስፋ ለሚጠብቁት በፍጹም የማይተው አምላክ መሆኑን የሚያሳይ ነው እና ይህንን ጥቅስ ካልኩ በኋላ፣ ስለዚህ ለተስፋ የተሰጡት የዕብራውያን ቃላት በሙሉ እምነት፣ መተማመን እግዚአብሔርን ተማምኖ መጠበቅ በእግዚአብሔር ላይ እምነትን አድርጎ እግዚአብሔርን መቆየት ከሚባሉት ነገሮች ጋር የተቆራኘ ትርጉም ያለው ሀሳብ ነው እና ስለዚህ ተስፋ የሚባለው ነገር ከእምነት የተነጠለ እንዳይደለ መጽሐፍ ቅዱስ እንደሚያሳይ እንድታዩልኝ ነው እና ምሳሌዎች አሉኝ እዚህ ጋር ያስቀመጥኳቸው አንድ ሦስቱ ምሳሌዎች ኤርሚያስ ትንቢት ላይ የተመሰረቱ ናቸው። ኤርሚያስ የሚባለው ነቢይ ትንቢቱን ሲናገር በምዕራፍ 14 ላይ በተለይ ቁጥር 22 ላይ እና ቁጥር 8 እና 9 ላይ አነብላችኋለሁ። እዚህ ጽፌዋለሁ። በውኑ በአህዛብ ጣዖታት መካከል ያዘንብ ዝናብን ያዘንብ ዘንድ የሚችል ይገኛል ወይ ብሎ ይጠይቃል። ይገኛል እንዴ? እንደዚህ አይነት ጥያቄዎች ከዚህም በፊት ተናግሬ አውቃለሁ። ሬቶሪካል ኩስሽንስ ይባላሉ ማለት መልስ አዘል ጥያቄዎች ናቸው። ውስጣቸው መልስ አለ። ከምድር አሕዛብ መካከል፣ ከምድር ጣዖታት መካከል፣ ከአሕዛብ አማልክት መካከል ዝናብ የሚያዘንብ ይገኛል እንዴ? መልሱ አይገኝም ነው። እንደገና ጥያቄውን ጨመረበት። ወይስ ሰማይ ዝናብን ማፍሰስ ይችላል እንዴ? ያለ እግዚአብሔር ፈቃድ አይችልም። እና ከዛ ቀጥሎ ምን ይላል? አቤቱ አምላካችን ወይ አንተ አይደለህምን አንተ ይህን ነገር ሁሉ አድርገሃል። ስለዚህ አንተን በተስፋ እንጠባበቃለን። ዝናብ ትሰጣለህ፣ ምድርን ታረሰርሳለህ፣ በረከት ታፈሳለህ፣ ሰዎችን ትጠብቃለህ፣ ደህንነት ትሰጣለህ፣ ታድናለህ። ይህን ሁሉ የምታደርግ አንተህና፣ እኛ ደግሞ አንተን ነው ምን የምናደርገው፣ በተስፋ የምንጠባበቀው፣ ማለት ምን ማለት ነው? እምነታችን በአንተ ላይ ነው ማለት ነው። ቁጥር ስምንትና ዘጠኝ እዚሁ ኤርሚያስ ላይ እንዲህ ይላል፣ አንተ የእስራኤል ተስፋ ሆይ በመከራ ጊዜ የምታድነው በምድር እንደ እንግዳ ወደ ማደሪያ ዞር እንደሚል መንገደኛ ስለምን ትሆናለህ? ይሄ በጣም አስደናቂ ቁጥር ነው። እግዚአብሔርን ኤርሚያስ ሲመለከት አለህ በመካከላችን ግን በምድር ላይ እንደ እንግዳ ወይም ደግሞ ቤት ውስጥ መጥቶ በምንም ነገር ውስጥ እንደማይሳተፍ እንግዳ ለምን ትሆናለህ? አድነን። የእስራኤል ተስፋ የእስራኤል አዳኝ አንተ አይደለህም ሞ እያለ ከእግዚአብሔር ጋር የተከራከረበት ነገር ነው። ግን ተስፋ የሚለው የእስራኤል መታመኛ ነህ የሚለውን የሚያሳይ ነው። እንደገና ኤርምያስ 17 ቁጥር 13 እስከ 14 ላይ እንደዚህ ይላል። ተመሳሳይ ቃል ነው። አቤቱ የእስራኤል ተስፋ ሆይ የሚተውህ አንተን የሚተው ያፍራሉ ካንተ የሚለዩ የህይወትን ውሃ ምንጭ እግዚአብሔርን ትተዋልና በምድር ላይ ይጻፋሉ። ማለት ምድራውያን ነው የሚሆኑት። እዚሁ ነው ነገራቸው የሚያልቀው። ግን 14 ላይ አቤቱ ፈውሰኝ፣ እኔም እፈወሳለሁ፣ አድነኝ፣ እኔም እድናለሁ፣ አንተ ምስጋናዬ ነህና ብሎ ሲናገር ታያላችሁ። በጣም ይገርማል። እግዚአብሔር የእስራኤል የአማኞች ተስፋ ነው መተማመኛ ነው የሚል አጠቃላይ ነጥብን ነው ብሉይ ኪዳን የሚያሰፍረው። እንደገና ተጨማሪ ነገር ለመስጠት መዝሙር 25ን ላነብላችሁ ፈልጋለሁ። መዝሙር 25 ቁጥር ሁለትና ሶስት በነገራችን ላይ እግዚአብሔር በመጽሐፍ ቅዱስ ውስጥ አንዳንድ ክላሲክ የሆኑ ክፍሎች አሉ እና ምሪትን በተመለከተ እግዚአብሔር እንዲመራችሁ በህይወታችሁ ዘመን ሁሉ የምትፈልጉ ከሆነ መዝሙር 25ን በጥልቀት ማንበብና ማጥናት በጣም አስፈላጊ ነው እና ምን ይላል አቤቱ አምላኬ አንተን ታመንሁ አልፈር ጠላቶቼ በእኔ አይሳቁብኝ አንተን ተስፋ የሚያደርጉ አያፍሩም በከንቱ የሚገበዙ ግን ያፍራሉ እና እግዚአብሔርን ተስፋ ማድረግ በእግዚአብሔር መተማመን እፍረት የሚባል ነገር ውስጥ እንደማያስገባ ነው የሚናገረው ስለዚህ በብሉይ ኪዳን ተስፋ የሚለው ቃል አሁን ተስፋ የሚለውን ቃል በብሉይ ኪዳን ከእምነት ጋር የተቆራኘ ነው የሚለውን እያሳየኋችሁ ነው። ተስፋ የሚለው ቃል መታመን እምነት ከሚለው ቃል ጋራ ተመሳሳይነት ወይም ቁርኝት ያለው ትርጉም ያለው ሲሆን ተስፋው ራሱ የሚደረገው ደግሜ ነው የምናገረው በእግዚአብሔር ቃል በእግዚአብሔር ችሎታ፣ በእግዚአብሔር ኃይል፣ በእግዚአብሔር ጥበብና እውቀት፣ በእግዚአብሔር ቃል ኪዳን ላይ እርግጠኛ ሆኖ መመስረትን የሚያሳይ ነገር ነው እና የክርስቲያን ተስፋ ልክ ብሉይ ኪዳን ላይ እንደተገለጠው እንደዚህ አይነት ተስፋ ነው። ግን አንድ ጥያቄ ጠይቄ አልፋለሁ። እግዚአብሔርን ተስፋችሁ አድርጋችሁታሉ? ወይስ የእናንተ ተስፋ አሁን ስታስቡ ስለ ተስፋ ማን ነው ምንድን ነው የሚለውን ነገር ማሰብና መጠየቅ ለራሳችን በጣም አስፈላጊ ነው። ይህንም በተመለከተ እንግዲህ የሚቀጥለው ነጥቤ የብሉይ ኪዳን አማኞች እና ተስፋ ምን ይመስል እንደነበረ ላሳያችሁ ሞክራለሁ። የሚቀጥለው ነጥቤ ላይ የብሉይ ኪዳን አማኞች እና ተስፋ የብሉይ ኪዳን አማኞች እንደዚህ አይነት ተስፋ ስለነበረ የጸለዩት ጸሎት የተመከራቸው ምክር እንደሚቀጥለው ይመስላል እና የብሉይ ኪዳን አማኞች ቅድም አንዱን አንብቤላችኋለሁ ቆይቼ እግዚአብሔር እንደ እጅ ጠናሁት ከጸለዩ ጸሎቶች አንዱ ነው። እና በተለያየ ችግር ውስጥ ውጣውረድ ውስጥ ሆነው እግዚአብሔርን ይጠይቁት፣ ተስፋ አድርገው ታምነው ይማጸኑት እንደነበረ ያሳያል። መዝሙር ሃያ አምስት ቁጥር 21 ላይ እዚህ ጋር ጽፌዋለሁ አንተን ተስፋ አድርግ ያለውና የዋሃትና ቅንነት ይጠብቁኝ፣ ብሎ ዘማሪው ሲናገር ታያላችሁ። ተስፋዬ አንተ ነው። አሁን ጸሎቴ ምንድን ነው? ተስፋ አንተ ስለሆንክ የዋሃትና ቅንነት ይጠብቁኝ። የዋሃትና ቸርነትህ ቅንነትህ እንዲጠብቁኝ እፈልጋለሁ። ምኞቴ ጸሎቴ በአንተ ፊት የማቀርበው ተስፋ አንተ ስለሆንክ መጠበቅ እፈልጋለሁ። ግን በምን አይነት ጥበቃ? በክፋት አይደለም፣ በምቀኝነት አይደለም፣ በተንኮል አይደለም። በየውሃትና በቅንነት ነው መጠበቅ የምፈልገው። እነዚህ ሁለቱ ባህርያት የህይወቴ ዋና ማዕከሎች እንዲሆኑልኝ እፈልጋለሁ። ምክንያቱም ተስፋዬ ማን ነው? አንተ ነህ። እግዚአብሔርን ተስፋ ያደረጉና የሚያደርጉ ሰዎች በክፋት በቅናት በምቀኝነት በመጥፎ ሀሳብ መመላለስ የለባቸውም። በቅንነት፣ በየዋህነት፣ በቸርነት ነው መመላለስ ያለባቸው እና የህይወቴ ባህሪ ይለወጥልኝ የሚልን አይነት ጥያቄ ነው። አሁን እግዚአብሔርን ተስፋ የሚያደርጉ ሰዎች እንዲህ እንዲህ አይነት ጸሎትን ጸልየዋል መዝሙር 130 ላይ። በሁለተኛ ደረጃ ያቀረብኩት ነገር ምንድን ነው? ቁጥር አምስት እስከ ሰባት አቤቱ ስለ ስምህ ተስፋ አደረግኩህ ብሎ የተስፋውን መሰረት ያስቀምጥና ነፍሴ በህግ ታገሰች፣ ስለዚህ አንተን ተስፋ ስላደረግሁ ልክ እንደ ቃልህ ነፍሴ በትዕግሥት እየጠበቀች ነው የሚልን ሐሳብ ይናገርና ቁጥር ስድስት ከማለዳው ሰዓት ጀምሮ እስከ ሌሊት ነፍሴ በእግዚአብሔር ታመነች። ቁጥር ሰባት ከእግዚአብሔር ዘንድ ምሕረት በሱም ዘንድ ብዙ ማዳን ነውና እግዚአብሔር እስራኤል በእግዚአብሔር ይታመን ብሎ ይናገራል። እና እኛው ሁል ጊዜ ጸሎታችን ምልጃችን በእግዚአብሔር ላይ በመታመን ነፍሳችን በእግዚአብሔር ቃል እና እንደ እግዚአብሔር ሕግ ታግሳ መቆሟና መጽናቷ ነው። እነዚህ እነዚህ ነገሮች ሁሉ የብሉይ ኪዳን አማኞች ይናገሩ ነበር። ቅድም አጼ ያነበበልን ክፍል ላይ የተመከራቸውን ነገር ደግሞ አሳያቸዋለሁ። የብሉይ ኪዳን አማኞችና ተስፋ ምንድን ነው? ለብሉይ ኪዳን ሰዎች፣ ለወጣቶች፣ ለሽማግሌዎች፣ ለሴቶች፣ ለወንዶች የተመከረው ምንድን ነው የሚለውን ብትጠይቁ መዝሙር 27 ቁጥር 14 ላይ በነገራችን ላይ መዝሙር 27 አስደናቂ መዝሙር ነው። ሲጀምር ምንድን ነው የሚለው እግዚአብሔር ብርሃኔና ምኔ ነው፣ መድኃኒቴ ነው ስለዚህ የሚያስፈራኝ የሚያስደነግጠኝ ምንም ነገር የለም። እኔ ተኝቼ ስነሳ ወጥቼ ስገባ ስበላ፣ ስጠጣ፣ ስወጣ ስገባ፣ እግዚአብሔር ብርሃኔ ነው እግዚአብሔር መድኃኒቴ ነው፣ ጠባቄ ነው ይልና ቁጥር 14 የመጨረሻው ቁጥር ላይ ሲመጣ ሁለት ጊዜ እንደዚህ የሚል ቃል ሲመክር እናያለን። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እንደገና እግዚአብሔርን ምን አድርግ ተስፋ አድርግ። ይሄ በምንድን ነው? በአንስታይ ጾታ ሳይሆን በተባዕት ጾታ ነው የቀረበው ማለት በወንዴ ጾታ ነው ተስፋ አድርግ የሚለው የቀረበው። ማለት ሴቶችን ኤክስክሉድ ያደረገ ወይም ያገለለ አይደለም። ይሄ አጠቃላይ የሰብአዊ አገላለጽ ነው በብሉይ ኪዳን ላይ እና እግዚአብሔርን ተስፋ አድርግ፣ ተስፋ አድርጊ፣ በርታ፣ በርቺ ልብህ ይጽና ልብሽ ይጽና፣ እግዚአብሔርን ተስፋ አድርግ አድርጊ የሚለውን አጠቃላይ ጀነሪክ በሆነ መንገድ ነው እየተናገረ ያለው እና እግዚአብሔርን ተስፋ አድርጉ ተብለው ሰዎች በብሉይ ኪዳን በጥብቅ አሁን ተመልከቱ። በአንድ ቁጥር ላይ በቁጥር 14 ላይ እግዚአብሔርን ተስፋ አድርግ ተስፋ ከማድረግ የተነሳ በርታ፣ ልብህ ይጽና። እንደገና መደምደሚያው ምንድን ነው? እግዚአብሔርን ተስፋ አድርግ ግን ሲጀምር በምንድን ነው የጀመረው መዝሙሩ እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ተስፋ ብታደርግ ምንድን ነው የሚሆንልህ እግዚአብሔር ብርሃንህ መድኃኒትህ ይሆንልሃል የሚለውን ነው ደጋግሞ የሚናገረው በእግዚአብሔር ተስፋ ማድረግ ማድረግ በሕይወታችን ዘመን ሁሉ ያለማፈር ምስክርና ምክንያት እንደሆነም ይናገራል። መዝሙር 22 ላይ አባቶቻችን አንተን ተማመኑ፣ አባቶቻችን አንተን ተማመኑ አንተ አዳንካቸው። ቁጥር አምስት ወደ አንተ ጮኹ አባቶቻችን እና ወደ አንተ ጮኸው አመለጡ አንተንም ተማመኑ ይልና በፍጹም ምን አላደረጉም አላፈሩም። ስለዚህ የብሉይ ኪዳን አማኞችና ተስፋ እንደዚህ አይነት ግንኙነት እንደነበረው መመልከት ትችላላችሁ እና በእግዚአብሔር ላይ ተስፋ ያደረጉ ሰዎች ብሉይ ኪዳን አዲስ ኪዳንም ላይ በእግዚአብሔር ላይ ተስፋ ያደረጉ ወንዶች ሴቶች መቼም ቢሆን በምንም አይነት ሁኔታ ውስጥ ይሁን አፍረው አያውቁም። እና ይህንን ያሳያል እንደገና መዝሙር 69 ላይ አቤቱ የሰራዊት አምላክ ተስፋ የሚያደርጉህ በእኔ አይፈሩ፣ የእስራኤል አምላክ ሆይ የሚሹህ በእኔ አይሰወሩ ብሎ አይኖሩ ብሎ ዘማሪው ሲጽፍ ታያላችሁ። ሌላ አንድ ጥቅስ አለኝ ኢሳይያስ 49 ቁጥር 23 ላይ እንደዚህ የሚል ጥቅስ ታያላችሁ። ነገስታት አሳዳጊ አባቶችሽ ይሆናሉ፣ እቴጌዎቻቸውም ሞግዚቶችሽ ይሆናሉ። ግንባራቸውም በግንባራቸውንም ወደ ምድር ዝቅ አድርገው ይሰግዱልሻል፣ የእግርሽንም ትቢያ ይልሳሉ። እኔም እግዚአብሔር እንደሆኑ ታውቂያለሽ። እኔንም በመተማመን የሚጠባበቁ ማለት እኔን ተስፋ የሚያደርጉ በፍጹም አለ እግዚአብሔር አያፍሩም ብሎ ተናገረ። ይሄ ለማንኛውም አማኝ ለእስራኤልም ጭምር የተነገረ ነው። ነገስታት አሳዳጊ አባቶችሽ ይሆናሉ። ያልተጠበቀ ነገር፣ ያልተጠበቀ እንክብካቤ፣ ያልተጠበቀ በረከት እግዚአብሔር በመንገዶቻችን ሊያደርግ እንደሚችል እሱም በመተማመን የሚጠባበቁ በፍጹም እንደማያፍሩ እግዚአብሔር በብሉይ ኪዳን የተናገረው ነገር ነው። በትክክል በተጨባጭ በሰዎች ህይወት ውስጥ ሆኖ ያውቃል እና ደግሞ ሆኗል። ስለዚህ የአማኞች ተስፋ በፍጹም የሚያሳፍር አይደለም። ብሉይ ኪዳን ላይ አፍራ ያቁም ጸልየዋል፣ ተመክረዋል በእግዚአብሔር ተስፋ ያደረጉ አላፈሩም። የሚቀጥለው ነጥቤ ሰዓት ለመጠበቅ እሞክራለሁ። በጣም ሰፊ ሀሳብ እንደሆነ ታያላችሁ። የአማኞች ተስፋ እግዚአብሔር ብቻ መሆን አለበት የሚልን ነገር ብሉይ ኪዳንም አዲስ ኪዳንም ያሳያል። ጥቂት ነገሮችን መናገር ፈልጋለሁ። እዚህ ጋር ይህንን ሀሳብ ሳመጣ፣ ሰዎች በዚህ ምድር ላይ የተለያየ ነገር ተስፋ ያደርጋሉ። ቅድም መግቢያ ላይ ስናገር እንደ ዴይ ድሪም፣ እንደ የቀን ህልም ይሄ ብለው ተስፋ የሚያደርጓቸው ነገሮች አሉ ሰዎች እና መጽሐፍ ቅዱስ ሰዎች ተስፋ ማድረግ ያለባቸው እግዚአብሔር ብቻ ነው ማለት መማር የለባቸውም፣ መስራት የለባቸውም፣ ማሰብ የለባቸውም፣ እቅድ ማውጣት የለባቸውም ብሎ አይናገርም መጽሐፍ ቅዱስ። ሰዎች ነን። በእግዚአብሔር መልክና ምሳሌ ተፈጥረናል። ማቀድ አለብን፣ መስራት አለብን፣ መትጋት አለብን። ግን ተስፋችንን አንዳንድ ትክክል ባልሆኑ ነገሮች ላይ ማድረግ እንደሌለብን ብሉይ ኪዳን ይናገራል። ለምሳሌ በብልጥግና ላይ እንደዚህ ይላል። መዝሙረ ዳዊት 52 እግዚአብሔርን ረዳቱ ያላደረገ በባለጠግነቱን ብዛት የታመነ በከንቱ ነገርም የበረታ ያ ሰው እነሆ ብሎ መዝሙር 52 ከቁጥር 1 እስከ 7 የሚናገረው ነገር በብልጥግና ላይ የታመኑ ሰዎች አሉ። ሀብቴ ነው አምላኬ፣ ሀብቴ ነው የነገሬ፣ የወደፊቴ ሁሉ የተጠቃለለበት እኔ ሀብታም ነኝ፣ ባለጠጋ ነኝ፣ ገንዘቤ ነው፣ ገንዘቤ ነው የሚሉ ሰዎች አሉ እና እንደዚህ አይነት ሰዎች ቁጥር አምስት እና ስድስትን ስታነቡ በከንቱ እንደዚሁ እንደሚባክኑ ይናገርና ቁጥር ሰባት ላይ ሲመጣ እግዚአብሔርን ረዳቱ ያላደረገ ማለት እግዚአብሔርን ተስፋው ያላደረገ በገንዘቡ በባለጠግነቱ ብዛት የታመነ እንደዚሁ በኖ ባክኖ ይቀራል መጽሐፍ ቅዱስ። ሀብትና ንብረት ለሰዎች ሕይወት መመኪያ መሆን እንደሌለበት ይናገራል። ሀብትና ንብረት አስፈላጊ ነው፣ እንለብስበታለን፣ እንበላበታለን፣ ቤት እንገዛበታለን፣ አስፈላጊ ነው። ገንዘብ ግን እሱን ተስፋችን አድርገን መታመኛችን ካደረግን እንከስራለን ነው የሚለው። እንደውም መጽሐፍ ቅዱስ በጣም ብዙ ነገሮችን ይናገራል። በሀብትና ብልጥግና ክንፍ አውጥቶ እንደሚበር ወፍ ነው ብሎ ይናገራል። ሀብትና ብልጥግና የሰዎች መተማመኛ ከሆነ አንድ ቀን ከእጃችን ላይ የሚጠፋ ከሆነ ደግሞም ሊጠፋ ስለሚችል መጨረሻችን ሀዘንና ሰቆቃ ይሆናል። ስለዚህ የማይነወጥ የማይናወጥ የማይሰረቅ የማይወሰድ ሀብታችን ንብረታችን ማን ነው መሆን ያለበት? ጌታ እግዚአብሔር ነው መሆን ያለበት። ምሳሌ 11 ላይ እንደዚህ ይላል በባለጠግነቱ የሚተማመን ሰው ይወድቃል ጻድቃን ግን እንደ ቅጠል ይለመልማሉ ይላል። ሁለት ነገር ነው የሚያወዳደረው። ጻድቃን እንደ ቅጠል ሲለመልሙ፣ በባለጸግነቱ የሚተማመን ግን ይወድቃል። ማለት ሀብቱ ንብረቱ ዘለቄታዊ ዘላለማዊ መተማመኛ ሊሆነው አይችልም። ይሄ ጻድቅ የሆነው ሰው ግን መተማመኛው ተስፋው የህይወቱና የኑሮው መሰረት ማን ነው? እግዚአብሔር ነው። እሱ ይለመልማል። ስለዚህ ምርጫ ነው አሁን በባለጠግነቱ ተማምነው እንደሚወድቀው ሰው ነው መሆን ያለብን ወይስ እንደ ጻድቁ ሰው ሆነን መለምለም ነው ያለብን? ምርጫችን አንድ ነው መሆን ያለበት። መቼም አይምሯችን ትክክል ከሆነ ጻድቃን ሆነን እንደ ቅጠል መለምለም፣ ፍሬ ማፍራት መቀጠል ይገባናል። እና ሌሎች ነጥቦች አሉ፣ አላነባቸውም ጥቅሶቹን። እግዚአብሔር በጣዖታት ተስፋ እንድናደርግ በፍጹም አይመክረንም። በጣዖታት ላይ እንድንታምን፣ ራሳችንን ጣዖት የሚያደርጉ ሰዎች አሉ፣ ሀብታቸውን፣ የተለያየ ነገራቸውን። እንደዛ መሆን የለበትም። መጽሐፍ ቅዱስ መዝሙር 115 ላይ እንጨት ቀርጸው ሰዎች አምላካችን ብለው እንደሚያመልኩ ጣዖትን፣ እና የማይናገር የማይጋገር፣ የማይሰማ፣ የማያይ ነገር ነው እና ርግማን አለው ጣዖት ቀርጸው የሚያመልኩ እንደ ጣዖታት ነው የሚሆኑት የሚል እና በዛ መታመን የለብንም ይላል። ሌላው በባዕድ ሀገሮች ችሎታ መታመን የለባችሁም እስራኤላውያን ተብለው ትንቢተ ኢሳያስ 20 ላይ ተነግሯቸዋል። ሌላው በጦር ሰራዊት ብዛት ላይ ማንም መታመን የለበትም የሚል ኢሳያስ 30 ላይ በጦር ሰራዊት የሚታመን በእግዚአብሔር እንጂ በጦር ሰራዊት የሚታመን እርጉም ሊሆን እንደሚችል የእግዚአብሔር ቃል ይናገራል። ቀጥሎ መዝሙር 146 ላይ አንድ ጥቅስ አነብላችኋለሁ። ማዳን በማይችሉ በሰው ልጆችና በአለቆች አትታመኑ። ምክንያቱም ነፍሱ ትወጣለች፣ ወደ መሬትም ይመለሳል፣ ያን ጊዜ ምክሩ ሁሉ ይጠፋል ብሎ ሰዎች ማዳን አይችሉ ማዳን የሚችሉ የሚችል ብቻውን ማዳን የሚችል አድኖ ያሳየ ለዘላለም የሚያድን እግዚአብሔር ብቻ ነው እና ማዳን በማይችሉ በአለቆች፣ በሰው ልጆች አትታመኑ ብሎ ይናገራል። እንደገና ደግሞ ኤርሚያስ ሰባት ላይ እግዚአብሔር እንዲህ ይላል በሰው የሚታመን ሥጋ ለባሽንም ክንዱ የሚያደርግ ልቡንም ከእግዚአብሔር የሚመልስ ሰው እርጉም ነው ብሎ ይናገራል። በጣም ያስደነግጣል። በሰው የሚታመን ስለዚህ እግዚአብሔር አሁን እነዚህን ነገሮች ስነግራችሁ ምንድን ነው እግዚአብሔር የሚፈልገው ከኛ እና በኛ ውስጥ የሚለውን ብትጠይቁ በእሱ ላይ ብቻ ተስፋ እንድናደርግና በእሱ ላይ ብቻ እንድንታመን ነው። ለራሳችንም ለሌሎችም ሰዎች መጥቀም የምንፈልግ ከሆነ በእግዚአብሔር ብቻ መተማመን ነው የሚያዋጣንና እሱን ተስፋ ማድረግ ብቻ ነው የሚያዛልቀን እና በሰው የሚታመን ሥጋ ለባሹን ክንዱ የሚያደርግ ልቡንም ከእግዚአብሔር የሚመልስ ሰው ምርጉም እርጉም ነው። እንደውም የእርግምናውን ልክ ሲናገር ቁጥር ስድስት ላይ በምድረ በዳ እንዳለ ቁጥቋጦ ይሆናል። ምድረ በዳ ውስጥ ያለ ቁጥቋጦ ከውሃ ጦት የተነሳ ወዲያው ነው የሚደርቀው። መልካምም በመጣ ጊዜ አይም ምድረ በዳ ውስጥ ያለ ቁጥቋጦ ዝናብ ሲመጣ እንደገና መብቀል አይችልም። እንደዛ ነው የሚናገረው እና ሰውን በሌለበት ጨው ባለበት ምድር በምድረ በዳ በደረቅ ስፍራ ይቀመጣል፣ ብሎ በጣም ተስፋ ቢስ ነው የሚሆነው በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ። ስለዚህ እኔ ልለምናችሁ ዛሬ በእግዚአብሔር ቃል መሰረት መታመኛችሁ፣ ተስፋችሁ እግዚአብሔር የሰማይና የምድር ፈጣሪ ሁሉን የሚያውቅ በኃይሉ በጥበቡ አቻና ተመሳሳይ የሌለው በሁሉ ላይ ስልጣን ያለው እግዚአብሔር ተስፋችሁ፣ መታመኛችሁ፣ የልባችሁ ማረፊያ፣ የልባችሁ ንጉሥ ቢሆን እግዚአብሔር በአስደናቂ መንገድ እየባረከ ይመራችኋል የሚለውን ሀሳብ ነው እያካፈልኳችሁ ያለው። ስለዚህ አንድ ሰው በእግዚአብሔር ታማኝነት በእግዚአብሔር ቃል፣ በፍቅሩ፣ በምሕረቱ፣ በማዳኑ፣ ሁሉን ቻይነቱ ላይ በጥበቡ፣ በትምህርቱ መመካት አለበት። እና እነዚህን ነገሮች ነው እዚህ ብሉይ ኪዳን ላይ የምናየው ተስፋና ውጤቱ በአዲስ ኪዳን የሚል ነጥብ አለኝ። ወደዚያ እመጣለሁ። እዚህ መጨረሻ ያስቀመጥኳቸውን ነጥቦች እዛ ላይ እናገራለሁ። ተስፋና ውጤቱ በአዲስ ኪዳን እንግዲህ ሮሜ አምስትን ነው እንደ መነሻ አድርጌ እያካፈልኳችሁ ያለሁት ሮሜ አምስት ላይ ሶስት ጊዜ ስለ ተስፋ ተነግሯል። እና የመጀመሪያው ምንድን ነው የሚለው፣ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ብሎ በሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል ብሎ ይናገርና ይሄ እንግዲህ በእምነት ከጸደቅም በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ብሎ ይህም ብቻ ከዛ በእግዚአብሔር ክብርም ተስፋ እንመካለን እና እግዚአብሔር ክብሩን ለእኛ ይሰጣል፣ በእግዚአብሔር ክብር ውስጥ እንሆናለን። ስለዚህ መመኪያችን የእግዚአብሔር ክብር ተስፋ ነው መሆን ያለበት ብሎ ይናገራል። በእርግጥ በእግዚአብሔር ክብር ተስፋ የሚመኩና እግዚአብሔርን ተስፋ የሚያደርጉ ሰዎች ምንም ጥርጥር የለውም። አንድ ቀን በእግዚአብሔር ክብር ውስጥ ገብተው እግዚአብሔርንና መንግስቱን እንደሚወርሱ የእግዚአብሔር ቃል ይናገራል። እዛ ውስጥ እንገባለን። ቁጥር አራት ትዕግስትም ተስፋን ያደርጋል ብሎ መከራ፣ ትዕግስትን፣ ትዕግስት ደግሞ ተስፋን ያደርጋል። ስለዚህ በመከራችን እንመካለን ብሎ ትዕግስት የሚባለው ነገር ፊት ለፊት የሚያየው ነገር አለ። ያ ምንድን ነው? እግዚአብሔር ተገልጦ በመንገዳችን ላይ ጨለማና አስጨናቂ የሆኑ ነገሮችን እያስወገደ ይመራናል። በተስፋ ውስጥ መጨረሻችንን ያሳየናል የሚል ሀሳብ አለበት። ቁጥር አምስት ላይ ደግሞ ስንመጣ በጣም አስደናቂ ቃል ነው። በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር ልባችን ውስጥ ፈሷል። ልክ ዝናብ ወርዶ መሬትን እንደሚያረሰርስ አማኞች በመንፈስ ቅዱስ ውስጥ በመሆን የእግዚአብሔር ፍቅር ልባቸው ውስጥ ሲፈስ ጌታ ኢየሱስ ያደረገውን ነገር ሲገነዘቡ፣ ሲረዱ ኃጢአታቸው ሲነቀልላቸው ያሉና ከዚህ የተነሳ ተስፋ የሚባለው ነገር በአዲስ ኪዳን ልክ እንደ ብሉይ ኪዳኑ እንደማያሳፍር የእግዚአብሔር ተስፋ በተጨባጭ በሕይወታችን ትርጉም ባለው መንገድ እንደሚገለጥ፣ እንደሚታይ ተጨባጭ ሊሆን እንደሚችልልን እየተናገረ ነው ያለው። እና ሐዋርያው ቅዱስ ጳውሎስ ይሄም በተመለከተ የተናገረው ነገር አለ። ይሄንን ጠቀስ አድርጌ የፍጥረት ራሱ በተስፋ ምን እያደረገ እንደሆነ አንድ ቃል እነግራችሁና ወደሚቀጥለው ስላይድ ሄጄ ወደ ማጠቃለያ እመጣለሁ። ሐዋርያው ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ላይ እንዲህ አለ። ይህንን ለማግኘት እንደክማለን፣ እግዚአብሔር ያዘጋጀውን የሰጠውን ተስፋ፣ ስለዚህ እንሰደባለን ብሎ ይህም ደግሞ ሰውን ሁሉ ይልቁንም የሚያምኑትን በሚያድን በሕያው አምላክ ተስፋ ስለምናደርግ ነው። ጳውሎስና ጢሞቴዎስ ከጳውሎስ ጋር የነበሩ አገልጋዮች ይሰደዱ ነበር፣ መከራ ይቀበሉ ነበር። እነዚህ በተለይ እዚህ ጢሞቴዎስ ላይ ያለውን ነገር ለጢሞቴዎስ ለወጣቱ ፓስተር ሐዋርያው ቅዱስ ጳውሎስ ሲጽፍ በተለያዩ ከተሞች ጳውሎስ እየተያዘ እየታሰረ ይደበደብ፣ ይሰደብ ነበር። ምክንያቱም ምንድን ነው ክርስቶስ ኢየሱስን በማመንና ሰዎች መዳን የሚችሉት በክርስቶስ ብቻ እንደሆነ በመስበኩ ብቻ ነበር እና ምናለ ይሄ ሁሉ ስድብ የደረሰብን ደግሞም እየደከምን ያለ ነው ሰዎችን ሁሉ ይልቁንም የሚያምኑትን በሚያድን በሕያው አምላክ ተስፋ ስለምናደርግ ነው፣ እየሰበክን ያለ ነው። ሰዎች በእግዚአብሔር አስደናቂ የመንፈስ ቅዱስ አሰራር ከኃጢአት ወጥተው በእግዚአብሔር ችሎታ እንደሚድኑ ስለምናምን ነው። ይሄ ተስፋ ስላለን ነው የምንሰደበው። እና ይሄ ተስፋ ስላለን ግን እኛ አንዘገይም። ለሰዎች ሁሉ የእግዚአብሔር ማዳን እንናገራለን ሲል ታያላችሁ። ግን የፍጥረት ተስፋንም ተስፋን እየተመለከትን ስለሆነ እናገርና ተስፋ በአዲስ ኪዳን ውስጥ ውጤቱ ምን ምን ነገሮች እንደሚያካትት እነግራችኋለሁ። መጽሐፍ ቅዱስ መቼም አስገራሚ መጽሐፍ ነው። እና የማንጠብቃቸውን የማንገምታቸውን ነገሮች መጽሐፍ ቅዱስ ውስጥ ተጽፎ እናገኛለን። አሁን ሮሜ ምዕራፍ 8 ላይ ሮሜን ነው እየሰበኩላቸው ያለውን እና ቁጥር 19 እስከ 21 ላይ እንደዚህ ተብሎ የተጻፈ ነገር አለ። የፍጥረት ናፍቆት ማለት ይሄ አጠቃላይ ዩኒቨርስ ማለት ነው፣ ምድር ውስጥ ያሉት ፍጥረታትና ሰማይና ምድር ማለት ነው። የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና ማለት ፍጥረት በሙሉ አንድ በተስፋ ናፍቆ የሚጠብቀው ነገር አለ ነው የሚለው። እና ይሄ ምንድን ነው? የአማኞች የእግዚአብሔር አማኞች የእግዚአብሔር ልጆች የእግዚአብሔር አማኞች ናቸው። አንድ ቀን ይገለጣሉ። ያንም መገለጥ ፍጥረት በናፍቆት በጉጉት በተስፋ እየጠበቀ ነው። ቁጥር ሃያ ይህንን ያጎላልናል። ፍጥረት ለከንቱነት ተገዝቷልና ከአዳምና ከሔዋን ኃጢአት የተነሳ ይሄ ፍጥረት በሙሉ የተረገመ ነው። ስለዚህ ለከንቱነት ተገዝቷል። አሁን ግን በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም ብሎ ቁጥር ሃያ አንድ ላይ ተስፋው ምንድን ነው የሚለውን ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ታያላችሁ። ይሄ ይሄ እኛ ያለንበት ምድር ሰማይና ምድር ይሄ አጠቃላይ ዩኒቨርስ ፍጥረት በሰው ልጆች ኃጢአት የተነሳ እጅግ በጣም አስጨናቂ ሁኔታ ውስጥ ወድቋል። አሁን አንዳንድ መጽሐፍ ቅዱስ ብሉይ ኪዳን ላይ ብትመለከቱ አዲስ ኪዳንም ላይ እስከ ራእይ ድረስ ሌሎች የሚገርሙ ነገሮች ታያላችሁ። እስራኤላውያንን እግዚአብሔር ከግብጽ አውጥቶ ከነአን እንዲወርሱ ሲያደርጋቸው ከነአን ውስጥ ያሉትን ሰዎች የማስወጣቸው አለ። እግዚአብሔር ከምን የተነሳ ነው? በምድሪቱ ላይ እጅግ በጣም አጸያፊ ኃጢአት ስለሰሩ ምድሪቱ ራሷ ተፋቻቸው ብሎ ይናገርና እናንተም ልክ እንደነሱ እነሱ እንደሰሩት ኃጢአት የምትሰሩ ከሆነ ምድሪቱ ምን ታደርጋችኋለች? ትተፋችኋለች ብሎ አስጠንቅቋችኋል። እና ምድር ራሷ ተጨንቃለች በሰዎች ኃጢአት ግን የእግዚአብሔር ልጆች ሲገለጡ፣ ምድር ራሷ ልክ የእግዚአብሔር ልጆች በሚገለጡበት ጊዜ ከዚህ ከጭንቀት ውስጥ ነፃ ወጣ። ይሄ አጠቃላይ ዩኒቨርስ በጣም ወደ ከበረ ሁኔታ ውስጥ ሊገባ እንደሚችል ነው የእግዚአብሔር ቃል የሚናገረው። እና የእኛ ተስፋ ውጤት ያለው ነው። እኛ ራሳችን ክብር ውስጥ እንገባለን፣ አናፍርም። እና ፍጥረት በሙሉ በእኛ ተስፋ እፎይ የሚልበት የሚያርፍበት አስደናቂ ሁኔታ ውስጥ እንገባለን ማለት ነው። እና የክርስቲያን ተስፋ ብዙ ነገሮችን ያካተተ ነገር ነው። ግን የሚቀጥለው ነጥቤ ላይ ከተስፋ ጋር የተያያዙ ነገሮች ከውጤቶቹ አኳያ እናገራለሁኝ። ዝም ብዬ አንብቤያቸው ባልፍ ነው መሰለኝ፣ ጠቀስ ጠቀስ አድርጋቸው ተስፋ ከሚባለው ነገር ጋር ይሄ ከእምነት ጋር የተቆራኘው ነገር ጋር የተያያዙ ነገሮች አሉ። አንድ ሁለት ሶስት ብዬ እዚህ ጋ እየዘረዘርኳቸው አሉ። በቁጥር አላስቀመጥኳቸውም በእርግጥ። የመጀመሪያው ትዕግስት ነው። ተስፋ ያለው ያለውና እምነት ያለው ሰው በእግዚአብሔር ላይ ትዕግስት የሚኖረው ሰው ነው የሚሆነው ሁለተኛ ጽናት ነው። በመከራ በአውሎ ነፋስ በወጀብ ዝም ብሎ የማይነቃነቅ ሰው ይሆናል ተስፋ ያለው ሰው። ሶስተኛ ፍቅር ይኖረዋል ተስፋ ያለው ሰው። እንዲሁም ቅድም ባነበብኩላችሁ ቁጥር ውስጥ በሮሜ አምስት ቁጥር አምስት ላይ የሐዋርያው ቅዱስ ጳውሎስ ሲናገር በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋው አያሳፍርም ብሎ ነው የተናገረው እና ተስፋ ያለው ሰው ለሰዎች እውነተኛ ፍቅር ይኖረዋል። ትክክለኛ ፍቅር ይኖረዋል። አራተኛው ክብር ነው። እዚህ ጋር እንደውም የጠቀስኩት ጥቅስ አለ ለእነሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ ብሎ ምስጢሩም የክብር ተስፋ ያለው ኢየሱስ ክርስቶስ በእናንተ ዘንድ መሆኑ ነው ብሎ ቆላሲያስ ምዕራፍ 1 ቁጥር 27 ላይ ይናገራልና። ይሄ በጣም አስደናቂ ምስጢር ነው። ጌታ ኢየሱስ ክርስቶስን በማመናችሁ በእናንተ ዘንድ የክብር ተስፋ ያለው ክርስቶስ በእናንተ ውስጥ ይሆናልና፣ ክብር ውስጥ መግባት ነው። አምስተኛ ብዬ የምናገረው ትንሣኤና ክብር ውስጥ መውደቅም ነው። አሁን እኛ እዚህ ምድር ላይ የምንኖር አንድ ቀን እንሞታለን፣ ግን ጌታ ኢየሱስ ክርስቶስ ሲመጣ ይሄ የሞተው የበሰበሰው አካላችን ተነስቶ በቅጽበት በአስደናቂ ፍጥነት ከነፍሳችን ጋር እንደሚዋሃድ መጽሐፍ ቅዱስ ይናገራል። ሰፊ ሀሳብ ነው፣ አላብራራውም። አራት አምስተኛው መጽናናት ነው። ይሄ የእኛ ተስፋ፣ እግዚአብሔር የሰጠን ተስፋ የሚያጽናና ተስፋ ነው። አምስተኛው ገላቲያ አምስት ቁጥር አምስት ላይ እንደተጻፈው በጣም የሚገርም ነው። ጽድቅ ነው። ይህ እኛ የምናገኘው ተስፋ ከዚህ ከጽድቅ ጋር የተያያዘ ነው። እንደገና ቲቶ ላይ ከዘላለም ህይወት ጋር የተያያዘ ነው። ይሄኛውን ባነብላችሁ ጥሩ ነው። በዘላለም ህይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ የተላከ ስለዚህም ህይወት የማይዋሽ የማይዋሽ እግዚአብሔር ከዘላለም በፊት ተስፋን ሰጠ ብሎ እግዚአብሔር የሰጠን ተስፋ የዘላለምን ህይወት ነው። የተጨበጠ ነገር ነው። ዝም ብሎ ህልም አይደለም፣ ወይም ደግሞ የቅዠት አይደለም፣ ወይም ደግሞ ዝም ብሎ ዊሽፉል ቲንኪንግ እንደሚባለው አይደለም። የተጨበጠ የዘላለም ህይወት እዚህ ምድር ላይ እናገኛለን፣ ለዘላለም ደግሞ እንኖራለን። ይሄ የዘላለም ህይወት ከተስፋ ጋራ የተያያዘ ነገር ነው። እና ቀጥሎ የክርስቶስ ዳግም መምጣት መገለጡ የሚል ነገር አለ። አሁንም ቲቶ ላይ ይሄ ተጠቅሷል። በመጨረሻ ክርስቶስን መምሰል የሚለውም ነገር በዚህ ተስፋ ውስጥ ተጠቃሏል። ይህንም ባነብላችሁ ጥሩ ነው። በጣም አስደናቂ ነው። አንደኛ ዮሐንስ ምዕራፍ ሶስት ቁጥር ሁለትና ሶስት ወዳጆች ሆይ ብሎ ስለ አማኞች ሲናገር ዮሐንስ አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠም ብሎ ዳሩ ግን ሲገለጥ እሱን እንዳለ እናየዋለን። እንዳውም ማየት ብቻ አይደለም እሱን እንድንመስል እናውቃለን። እኛ ክርስቲያኖች ጌታ ኢየሱስ ክርስቶስ ሲመጣ በአይናችን በብረቱ እናየዋለን። ያ ብቻ አይደለም፣ እሱን ደግሞ እንመስላለን። አምላክ እንሆናለን አይደለም፣ እንደሱ የከበረ ነገር ውስጥ እንገባለን የሚል ነገር እንዳለው እንድታስተውሉልኝ እፈልጋለሁ እና ታዲያ የክርስቲያን ተስፋ ወዴት ይመራል? የክርስቲያን ተስፋ ወደ እነዚህ አስደናቂ ነገሮች ይመራል። አንደኛ ወደ ደስታ ይመራል። ሁለተኛ በጌታ ላይ ባለ እምነት በድፍረት እንድንኖር ያደርጋል። ሳንሸማቀቅ፣ ሳናፍር እንደውም እምነታችንን ለሰዎች ሁሉ እየገለጥን እንድንኖር ያደርጋል። ሶስተኛ እምነትና ፍቅር እንዲኖረን ያደርጋል። ወደዚህ ነው የሚመራን። አራተኛ ሰላም ጽድቅ። እነዚህ እነዚህን ነገሮች ዘርዝር ያለው እንዲኖር እንዲኖረን ያደርጋል። ተስፋ በአማኞች ላይ የሚያመጣው ውጤት አለ። ውጤትም እዚ ጋ ዘርዝር ያለው እግዚአብሔርን ተስፋው የሚያደርግ በእግዚአብሔር ላይ የታመነ በክርስቶስ ኢየሱስ የማዳን ስራ የዳነ ማንኛውም አማኝ በውስጡ ቅድስና ፍቅር እውነተኛ አገልግሎትን ለእግዚአብሔር ለመስጠት መዘጋጀት እና በእውነት ላይ መቆምን የጌታን መምጣት መጠባበቅን በሕይወቱ ዳብሮ እንዲኖር የሚያደርጉ ውጤቶችን የሚያመጣ ነገር ነው። በጣም ብዙ ነገር ነው። የነገርኳችሁ ሰፊ ነገር ነው። እግዚአብሔር አምላካችን ስለ ክርስቲያን ተስፋ የተመሰገነ ይሁን። የክርስቲያን ተስፋ የከበረ ተስፋ ነው። ግን አሁንም አንድ ጥያቄ ጠይቄ ላጠቃልል። ይህ የክርስቲያን ተስፋ በክርስቶስ በማመን የሚገኝ ነው እና በዘር በሃይማኖት በጾታ በእድሜ የማይወሰን ነው እና ይሄ ተስፋ አለን ወይ የሚለው ጥያቄ በልባች ውስጥ መጠየቅ አለበት። ክርስቶስ ኢየሱስን በማመን እግዚአብሔር ለአማኞች የሰጠው ተስፋ የኔ ተስፋ ነው ወይ ብለን መጠየቅ አለብን። ካልሆነ ዛሬ ማታ ቤታችን ከገባም በኋላ በእግዚአብሔር ፊት ተንበርክከን እግዚአብሔር፣ ወይ ይህንን አስደናቂ ክቡር የሆነ ተስፋ ለእኔም እንድትሰጠኝ በክርስቶስ ኢየሱስ በኩል እለምንሃለሁ ብለን እግዚአብሔርን ንስሐ በመግባት በክርስቶስ ላይ እምነታችን አድርገን የምንለምን ከሆነ ያ ተስፋ በልባችን በመንፈስ ቅዱስ አማካኝነት በእግዚአብሔር ፍቅር ውስጥ በልባችን ፈሶ ሰላምን ደስታን እረፍትን እያገኘን እግዚአብሔርን ፊት ለፊት እያየን እንድንራመድ የሚያደርግ ነው። በብሉይ ኪዳንም በአዲስ ኪዳንም ይሄንን አድርጓል። እግዚአብሔር መጨረሻችን ደግሞ የዘላለም መንግስት ይሆናል እና እግዚአብሔር በዚህ እውነት ይባርካቸው።